ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሰላም ሰው ሕይወትን ሁሉ አይጠላም፣ ባያስደስት ምን ባይደላም፣ ሰላም ሰላም ብያለው ሰላም። በጣም ነው የማመሰግነው ክቡራትና ክቡራን እና አድማጮቻችን ከስፔስ አውስትራሊያ ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው ወጣት ድምፃዊ ነው ድምፃዊ ቢኒ ላስታ ቢኒ ላስታን እና ብራራውን እና እንጀምር መሰለኝ ቢኒ ላስታ ለመድረክ ስም ነው ላስታ የመጣው ላስታ የሚለው ስያሜ ቤዚካሊ ለዛ አካባቢ ታሪክ ለላሊበላ ታሪክ ካለኝ ፍቅር እና እሱን ለማክበር የሰጣውት ስም ነው። ለራሴ ሌላ ብዙ ስብስብ ነገር የለውም። ስለዚህ ትክክለኛው ስምህ ወይም የመታወቂያ ስምህ ቢኒያም አበባው? ባላለኝ ትክክለኛ ስሜ። መልካም ክቡራትና ክቡራን ከቢኒያም አበባው በሙዚቃ ወይም ደግሞ በመጠሪያ ስሙ ደግሞ በዘፈን መጠሪያ ስሙ ቢኒ ላስታ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ከመጀመሪያው ዘፈን እንዳልነሳ አሁን ከወቅቱ ጋራ የበለጠ የሚቀርበው የበለጠ ሳበኝ። ስለዚህ የመጀመሪያው ነጠላ ዜማ እኔ እስከማውቀው ማለት ነው፣ ቀድሞ የተለቀቀው በአባይ ጉዳይ እየዘፈንከው ነው። አሁን ደግሞ አጋጣሚ ሆኖ ደግሞ ወቅታዊ የሆነ ሰላም ላይ ያተኮረ ነጠላ ዜማ ለቀሃል። በአባይ እንነሳ፣ በሰላም እንነሳ የሚለውን ለአንተ ልቶ እስኪ አባይን እናስቀድመው አሁን አባይም ራሱ ሌላ ራስ ምታት እየሆነ የተወሳሰበ ስለመጣ በዛ ቀደም ተከተል ብን ጥሩ ይመስለኛል። መጀመሪያ የሰራውት ስራ እንዳልከው ለአባይ የሰራውት ስራ ነው፣ ሙያ ሙያ ይባላል። ብዙ ጊዜ ለወቅቱ የሚሆኑትን ነገሮች እስካሁን ባለኝ ሁኔታ እንደዛ ነው የምሰራው። የሙዚቃ ማርኬቲንግ ውስጥ ግን አልገባውም። ያው ሀሳቦቼን የሚገልጽልኝን ነገር ነው ማድረገው። እስካሁን የመጀመሪያ አባይ ሙዚቃ ሙያ ሙያ ይባላል ስለ ሶስቱ ሀገራት ዲፕሎማቲክ ዲፕሎማሲያዊ ግንኙነት በለው እዛ ዙሪያ ላይ ነው። ምክንያቱም ውሃው ቢቆምም፣ ማነው ግድቡ ቢያልቅም ውሃው እስካለና ሶስቱ ሀገሮች እስካሉ ድረስ ይሄ የሶስቱ ሀገሮች የውሃ ፖለቲካ የሚቆም ነገር አይደለም። በነገራችን ላይ ያው ለአድማጮች ግልጽ ለማድረግ ያክል ዘፈኑ የተለቀቀው የአባይ ግድብ ይፋ በተደረገበት ሰሞን ነውና ያኔ ደግሞ የግብፅ የሱዳን እና ሌሎች የተፋሰሱ ሀገራት የፖለቲካ ሁኔታ እጅግ በጣም የጦዘበት ስለነበረ ውሃው ለእኛ ብቻ ሳይሆን ለዓለም ለሌላማ ሀገራት ይተርፋል፣ ስለዚህ ተፋቅረን ብንጠቀምበት የሚል መልእክት እንዳለው ነው ነው የገባኝ ከቪዲዮ እና እንደ ትንሽ ለአድማጮች ሰፋ አድርገን ለማውራት እንዲረዳን በተንተንተ ይህን አርገው ስ ይግጥሙ ምንድነው ሶስቱም ሀገራት ውስጥ የሚያመሳስል ነገር አለ ብዬ አስባለሁ። እንደውም ዲፕሎማሲውም ሊሰራ ቤዝ ሊያደርግ ፖለቲካ ፖለቲካ ሆኖ ሳለ ፓብሊክ ዲፕሎማሲው ግን ቤዝ ሊያደርግባቸው የሚገቡ ነገሮች አሉ ብዬ አስባለሁ። አንዱ ሶስቱም ሀገራት ውስጥ በተወሰነ መልኩ የሃይማኖቶች ሀገራት ናቸው ሃይማኖቶች በተወሰነ መልኩ ቤዝ ያለባቸው ሀገሮች ናቸው። እኛም ሀገር እነሱም ሁለቱም ሀገር እስልምና ቤዝ ያለበት ሀገር ነው። ከግብጽ ጋር ያለንም በኦርቶዶክስ ቤተክርስቲያንም ያለም ትስስር ያለ ነው እና እሱ አንድ ራሱን የቻለ ቫሊዩ ነው። ለምሳሌ ከቻድ ጋ ቢሆን ግንኙነታችን እንደዚህ አይነት ቫሊዩ ላናመጣ እንችላለን። ጃስ ኤግዛምፕል ነው። ግን ከሁለቱ ሰዎች ጋር ከሁለቱ ሀገራት ጋር ጎረቤት ከመሆን ባለፈ እንደዚህ አይነት ማህበራዊ መሰረት ያላቸው የትስስር ቫሊዩዎች ስላሉን እነሱ ላይ ቆመን ብንሰራ ሞር ህዝቡን ለማሳመን፣ ፖለቲከኞቹን ሳይሆን ህዝቡን በተወሰነ መልኩ ለመያዝ ከህዝቡ ጋር ያለውን ለፖለቲከኞቹ ካውንተር ለመሄድ ማለት ነው፣ ለመሄድ እንደዚህ አይነት እሴቶች ላይ መስራት ተገቢ ነው ብዬ አስባለሁ። ድሮም እና ያም ዘፈን እንደዚህ አይነት የትስስር ነገሮችን የያዘ ነው። ምርጫው፣ ለምሳሌ የሙዚቃው ሪትም ሱዳንኛ ነው እንደምታውቀው። ሱዳንኛ የሆነውን በኦፕሽን ነው። አንድ ሰው እንደው ምን አለኝ ለአባይ ጎጃም አይቀርበውም ከሱዳን አለኝ። ኦፍኮርስ ሁ በባለቤትነት ጎጃም ይቀርበዋል። ግን በመንፈሱ መንፈሱ ዛም አለ። እኛ በሱዳንኛ ስለ አባይ በዛ ሪትም፣ ወደ አረብኛው በተጠጋ ሪትም ብንጫወት ሞር እነሱን አትራክት ለማድረግ በመሀላችን ያለውንም ግንኙነት ያስተሳሰረ ያሳያል ብዬ ስላሰብኩኝ ነው። እንዳልከው ግጥሙ ደግሞ ለምሳሌ የኢትዮጵያንም የባለቤትነት ነገር ያጠነክራል። አደሴም ታይም ደግሞ እኔ የሳልኩት ምንድነው? ስዕሉ ምንድነው መሰለ አንድ ሰው ውሃ ተጠምቶ እዚኛው ቤት ሆኖ ሌላ ሰው ደግሞ ውሃ ይዞ እዛኛው ቤት ቢሆንና የተጠማው ሰውዬ እዚህ ቁጭ ብሎ ከዛ ቤት የሚንጮረጮር የውሃ ድምፅ ቢሰማ ምን አይነት ስሜት ይፈጥርበታል? ኢትዮጵያ እንደዚ አይነት ስሜት ውስጥ እንዳለች ነው ፖርትሬ ማድረግ የፈለግኩት። ግጥሙ በዚህ መልኩ ነው፣ በዚህ ላይ ነው ኮንስትራክት ያደረገው ማለት ነው። አንድ መስመር ልበልልህ እንዴት የአባይ ዳር መሬት ውሃ ናፍቆት ይጠማ፣ ሁሉን እኩል የሚያየው ምን ይል ፈጣሪ ቢሰማ፣ ናይል እየሱ ጸጋ ነው! ለልጆቼ ሁን ያለው፣ ፍቅራተን እኛ መተዛዘን፣ ካቃተን መተማመን ኢማን ካጣንድ ፈጣሪ ዳይ ኒማን ካጣን ፈጣሪ እንደዚህ ነው የሚለው። ያው እዚህ ውስጥ ያልኳቸው ነገሮች ታገኛቸዋለህ ብዬ ስላሰብኩኝ ነው። የመንፈሳዊውም ነገር፣ የመተሳሰሩም ነገር እንደ ሰውም እንደ ጎረቤት የአባዩ ስራ ይሄ ነው። በዚህ ክሊፕ ያለው እንግዲህ የአባይ ነገር በደንብ እንግባበትና ብዙ ታሪካዊ ነገሮችን የሚያስነሳ ብዙ ባህላዊ ወይም ሶሺዮሎጂካል የሆኑ ነገሮችን የሚያስነሳ በዋናነት አሁን አንተ እና እኔ ደግሞ በዘፈኑ ላይ ብዙዎቻችን አስተውለናል። ወቅቱን ጠብቆ ነው የመጣው ብለን ስናስብ ደግሞ ፖለቲካ መስሎ የሚታየን አባይ ግን ከዚያ በላይ መሆኑን የገለጽክበት ዘፈን ነውና ዛሬ ላይ የአባይን ዲፕሎማሲ ዛሬ ላይ እንግዲህ ግድቡ ጭራሽ ውሃ ተገድቧል፣ እዚህ ደርሷል። እና ከብዙ ዓመታት በኋላ ዛሬ እዚህ ደርሶ ስታየው ያዘፈንህ ምን ግቦችን አሳክቷል ብለ ታስባለህ? በጣም በጣም ደስተኛ ነኝ። አሻራይን እንዳሳረፍኩ ይሰማኛል፣ ከብር ማዋጣት ባለፈ። ምክንያቱም ሙዚቃው በወጣ ሰሞን በጣም ጥሩ ተቀባይነት ነበረው፣ ሰዎችን በተወሰነ መልኩ የማንቃት ነገር ነበረው። እንደሱ በጣም ኩራት ይሰማኛል፣ ግን አሁን ያለቀ ነገር አይደለም። አሁንም ሰበብ ተፈልጎ ኢትዮጵያ ደከም ያለች ሲመስል፣ ኢትዮጵያ ፈዘዝ ያለች ሲመስል፣ አሁንም ምንም ቢገደብ፣ ምንም የሆነ ነገር ቢመጣ ጊዜውን ለማራዘም ወይንም ደግሞ ከተቻለ ሙሉ ለሙሉ ነገርየው ለማቆም የሚሰራው ሴራ የቆመ ነገር አደለም። ሰው የእኔ ሀሳብ እንደ ሀገር ልጅ እንደ ኢትዮጵያዊ ለዛ ላይ አይናችንን 24 ሰዓት ሳንነቀል ባለን ጥበብ፣ ባለን እውቀት፣ ባለን ነገር ሁሉ ፖለቲካ ዲፍረንሶቻችን እያም ታታን ያለው ነገር እንዳለ ሆኖ እሱ መቀጠል አለበት። ወደ ሙዚቃ ደግሞ ስታመጣው ትንሽ ደከም ብለን የምንታይበት የሚመስለኝ የፓብሊክ ዲፕሎማሲ ስራ ይሰራል በተወሰነ መልኩ፣ ግን በደንብ ኦርጋናይዝድ የሆነና የተጠናና መሰረት ቅድም ያልኩን የሶስቱን ማህበረሰብ መሰረት የሚያያይዘው ከፖለቲካ ነጻ ይወጣ ለበለ ሌላ ቋንቋ ከፖለቲካ ነፃ ይወጣ ሞር ፓብሊክ የሆነ እንደ ስሙ እንደዚ አይነት ዲዛይን ተደርጎ በዛ መልኩ ቢሰራበት እስካሁን ለአስር ዓመት አካባቢ አትሊስት የተሰራውን የፓብሊክ ዲፕሎማሲ ስራ የበለጠ የሚያነቃ ሰዎች ውስጥ ምክንያቱም እነኚህም ሀገራት የፖለቲካ ሽኩቻ ያለባቸው ሀገራት ናቸው። እነኚህም ሀገራት የረጋ መንግስት ያላቸው አይደሉም። ከኛ ብዙ የሚለዩ መንግስታት አይደሉም። ድጋፍ በተወሰነ መልኩ ከውጭ ቢኖራቸውም እነሱም ያደረጉ ሀገሮች ና ገና ከህዝባቸው ጋር ለመታረቅ የሚጥሩ ህዝቦች፣ ሰዎች፣ ፖለቲከኞች፣ መንግስታት እንደመሆናቸው እኛም ፐብሊክ ዲፕሎማሲያችን እዚህ መሰረት ላይ እዚህ ነገሮች ላይ ቤዝ ብናደረግ በጣም ትርፋማ የምንሆን ይመስለኛል። እና እዚህ ላይ ብናተኩር ጥሩ ነው ብዬ አስባለሁ። የአቺቭ ያደረገው ነው ነገር እንዳለ ሆኖ ለሱ ያለን ክብር እንዳለ ሆኖ ማለት ነው። በህዝብ ላይ የተመሰረተ ዲፕሎማሲ ወይም ፐብሊክ ዲፕሎማሲ መስራት በጣም ትክክል እንደሆነ ይነገራል። በተለየ ደግሞ ታስታውሳለህ፣ አንተም የተፋሰሱ ሀገራት ላይ ያሉ አርቲስቶችን ያካተተ ሙዚቃ ተሰርቶም ነበረ የአንተ ዘፈን ደግሞ አጋጣሚ ቪዲዮ በእንግሊዝኛ ሳብታይትል አለው። ያንን ስታደርግ የተሰራው ያው ዘፈኑ ለሀገራት የፐብሊክ ዲፕሎማሲ ይረዳል ተብሎ ነው እና ከእንግሊዝኛው በተጨማሪ በሌሎች ቋንቋዎች ሳብታይትል የማሰራት ሙከራ አድርገህ ነበር ወይ ዘፈኑ ለሱዳንም ይሁን ለግብጽ አካባቢ ወዳጆች፣ ሰዎች እንዲደርስ የተደረገበት ነገር ነበር ወይ? ምናልባትም ደግሞ ያገኘው ግብረ መልስስ ምን ይመስል ነበረ? የኔ መጀመሪያ ሀሳብ የነበረው ምን ነበር መሰለ፣ እሱን እንደ ፕሮጀክት መያዝ ነበረ። ያኔ በጣም በእርግጥ ገና እኔ ራሴ በደንብ አልበሰልኩም፣ በእድሜም በነገሮችም፣ ግን ቢሆንም ግን ሀሳብ የጭንቅላት ውስጥ የነበረው ሀሳብ እሱን እንደ በየአመቱ ዲቨሎፕመንቱን ፎሎ እያደረገ ዲቨሎፕ የሚያደርግ ፕሮጀክት ነው ጭንቅላት ውስጥ የነበረው። ሙያ ሙያ የመጀመሪያው ፕሮጀክት ሆኖ ከኔ ወጣ። ከዛ በኋላ ከሱዳኖቹም ጋር ከግብፆቹም ጋር በጋራ የሚሰሩ ነገሮችን አስብ ነበረ። ምክንያቱም እንደዛ ከሆነ ነው ምንድን ነው መሰለ ሁለት አይነት መንገድ ነው ለሆነን ስራ የምሰራበት። አንደኛ ህዝብን ለመቀስቀስ ዘራፍንም፣ ተኩሱንም፣ ሽለላውንም፣ ፉከራውንም ልታደረግ ትችላለን። እሱ አንድ መንገድ ነው። ከዛ ውጭ ደግሞ ትንሽ ደግሞ ሰፋ ያለ ደግሞ ሌላ መንገድ ያስፈልጋል። እዚህ ላይ ብቻ እስቲክ አታደርግም። ዘመናዊ የዓለም ፖለቲካ እንደዚያ አያሰራህም አይደለም። ስለዚህ መሆን አለበት። ስለዚህ እኔ በዛኛው መንገድ ነው በዚህ ላይ መቆም የፈለግኩት። በዛኛው መንገድ ሞር ለህዝብ የሚደርስ በደንብ ያሳተፈ ሶስቱንም ሀገሮች ሰዎች፣ አርቲስቶችም ያ ፕሮጀክት አንተ ያልከው ፕሮጀክት ከሆነ ጊዜ በኋላ አይቼ ነበረ አይ ዶንት ቲንክ ምን ያህል ሰክሰስፉል እንደነበረ ኢትዮጵያ ውስጥ ብዙ አሻራ ያለው አይመስለኝም። አላቅም ሌሎች ሀገር ውስጥ ኢትዮጵያ ውስጥ ግን አሻራ እንደሌለ እዚህ ስለምንኖር እናያለን። ግን ያ ነገር ሙዚቀኞችን ሰብስበን እንስቲ እንደዚህ አይነት ነገር እንስራ ከሚል አይዲያ ብቻ ሳይሆን ቤዚካሊ ምንድን ነው ብንሰራ የሚሆነው የሚል በደንብ ሳይንቲፊክ የሆነ ጥናት ያለው ሀሳቦች ያሉት ከዛ በደንብ የተፋጨ ሀሳብ ያለው ሰው በዚህ ላይ ብናተኩር ኢቭን ከጭብጥ ጀምሮ ቢታሰብ በዘፈንና በአርት ፔኔትሬት በደንብ ማድረግ ይቻላል። ስፔሻሊ ሱዳንን ፔኔትሬት ማድረግ ይቻላል። ምክንያቱም ኢትዮጵያ ውስጥ በጣም የሱዳን ዘፈን ይወደዳል። ሱዳን ውስጥ በጣም የኢትዮጵያ ዘፈን ይወደዳል። የእኛም ሙዚቃ ሞር ከአረቡ አለም ሙዚቃ የተ የራቀ አደለም በስሜትም ለጆሮ በዚህ ሁሉ ትስስር ውስጥ ሙዚቃውን በዛ መልኩ መጠቀም እንችል ነበረ። የኔ የመጀመሪያ ሀሳብ እንደዛ ነበረ። ግን የአቅምም ሙሉ ለሙሉ ስራዬም ስላልሆነ ይሄ ነገር ወደዛኛው ተሳብኩኝ። ምናምን ምናልባት ሙሉ ለሙሉ ዘፋኝ ሆኜ ቢሆን አትሊስት አንድ ሁለት ስራ በዚህ ላይ ይሰራ ነበር። ግን ስቲል ድሪም እሱን ነገር የሆነ ማይልስቶን ላይ ሲደርስ ነገር የአንድ ደግሞ ማስበው ነገር አለ ምናልባት ደግሞ ያኔ በደንብ ብዙ ሰዎችንም አቅፈን ወይ ሰዎች የሚያግዙንም ሰዎች አድርገን ልንሰራ እንችላለን። ግን ያልከው ነገር ቤዚክ ነገር ነው። ወደዛ ካልደረሰ መልእክቱ ለኢትዮጵያውያን ከሆነ ማውራው በጎጃምኛ ብዘፍን ሞር ይቀላል ቅድም እንዳልከው አረብኛ ቃል መጨመር አይጠበቅብኝም የሚያስተሳስር ያልኩህን ይህንን የሃይማኖት ነገሩን ለምሳሌ እዛ ላይ አረብኛ በእስልምና ሃይማኖት ውስጥ የሚጠቀሱ ቃላቶችን ዲሊብሬትሊ ገብተዋል እንደ ኖርማል ፍሎ ውስጥ ገብተዋል እንደዚህ አይነት ነገር መጠቀም አይጠበቅብኝም ለእነሱንም አድሬስ ለማድረግ ነበር ሀሳቡ ግን ለዚህ ያው ብቻ የምታደርገው ነገር አለ ሚዲያ ምን ብዙ ነገር አለው ሀገር ውስጥ የነበረው ፊድባክ ግን እውነት ለመናገር በጣም በጣም እኔን በነገራችን ላይ ሙዚቃ ከዛ በኋላ ሙዚቃ ለስራ እንደ የሚለውን ነገር ኮንሲደር እንዳደረገ ያደረገኝ ሞያ ሙያ ከሰራው በኋላ የመጣው ፊድባክ ነው። እና ለእኔ ፐርሰናሊ በጣም ኢንስፓይሬሽናል ነበረ። እውነትም ነው። ከዚያ በኋላ በርከትከት ያሉ ዘፈኖችን እያደረስከን ትገኛለህ። እኔ እስከማውቀው ከዚያ ቀጥሎ የሰማሁት እና የተከታተልኩት የአንተ የሙዚቃ ስራ ሰምና ወርቅ ነው። ሰምና ወርቅ በጭብጡ የኢትዮጵያን ታላቅነት የኢትዮጵያን ታሪክ የሚዘክር እንደ ትላንት ከትላንት ወዲያ የነበረንን ታሪክ ገናናነት ይዘን ወደፊት መራመድ እንችል ዘንድ እንዋደድ እንፋቀር የሚል ወይም ደግሞ አጠቃላይ ታሪኮቻችን ላይ፣ ባህሎቻችን ላይ ያተኮረ ነው። ቶኔቶሩን እያነሳ ሌሎችም ትልልቅ ቦታዎችን በቪዲዮ እያሳየህን የሰራ ስራ ነውና፣ እንዲው አድማጮችን በሆነች መልኩ አስታውሰናቸው ዘፈኑን እግረ መንገዱን ደግሞ ያ የሰምና ወርቅ ስራ ከርዕሱ ጀምሮ ምን ልታስተላልፍልን ፈልገህ እንደነበረና ያስተላለፍከው ወይም በቪዲዮ የሚሆን በግጥሞቹ የነገርከን መልእክት ምን ውጤት አስገኘልህ የሚለውን አብራራልኝ። እሺ፣ ሰምና ወርቅ በጣም ለእኔ በጣም ክሎዝ የሆነ ዘፈን ነው በግሌ ለነብሴ። ምክንያቱም የምፈልገውን ነገር ማለት የምፈልገውን ነገር ለሰዎች ለማስረዳት የሚከብደኝን ነገር ነው ለማድረግ የሞከርኩት። በግል ኢንስፓየር የሚደረግበት ሀሳብ ነው። ሀሳቡ በራሱ በአንድ ኮረሱ አልበል ረ ማናናና ረ ማማ ማማ የሰምና ወርቅ ምድር ነሽ ለካ ላውቅሽም ኢትዮጵያ፣ ረ ማማ ማማ ረ ናናናና የሰምና ወርቅ ምድር ነሽ ለካ ላውቅሽም ኢትዮጵያ። ሀሳቡ ምንድነው? ሰምና ወርቅ ራሱ የሚለው ሀሳብ ምንድነው? ኢትዮጵያ በጣም የተወሳሰበች ሀገር ነች። አሁን እንደምታውቀው በብዙ መልኩ በፖዘቲቭሊም የተወሳሰበች ነች። ኔጌቲቭ ነገሩም በጣም የተወሳሰበ ነው። በጣም ብዙ የተወሳሰበች ሀገር ነች። በታሪኳር ዘማኔ ብቻ ሳይሆን ለሶስት ሺ ዓመት ወይ ከዛ በላይ ኖረች በሚለው ብቻ ሳይሆን ባሳለፈችው ውጣውረድ የጦርነትም፣ የድልም፣ የረሃብም፣ የጥማትም፣ የችግርም፣ የከፍታም ዘመን ብቻ ሳይሆን በልጆቿ ከትልቅ ዓለም ላይ ከሚጠሩ ሰዎች ደግሞ በስደት መንገድ ላይ እስከሚሞቱ ሰዎች ያሉባት ሀገር በመሆኗም ሁሉንም ጂኦግራፊክ እንትን የያዘች ከዳሎል እስከ ራስ ዳሽን ድረስ ያለች ሀገርም መሆኗ ብቻ ሳይሆን ሀገሪቷን እንዲሁ ስታያት ስታጠናት ለዓለም ኮንትሪቢዩት ማድረግ ያረገችው እንበል ያረገችው እና የምትችለውም ነገር የራሷም ስልጣኔ ዲቭሎፕ ያረገችው ያጸናችው የስልጣኔ መስመር እውነት አይንን የሚያስከፍት እና እንድታያት የሚያጓጓ ነገር የሚያጓጓ ነገር በጣም ይሄንን እምልህ በጣም ስሜታዊ ኢትዮጵያዊ ሆኜ አይደለም ይሄ በኢትዮጵያዊነት ተጨፍኝ ምን አይደለም። ይህን እምልህ እውነትን ወረቀት ላይ ያለን የተጻፈን በእኛም በሌሎችም የተጻፈን ነገር ነው እምልህ። የእኔ ጥያቄ ይሄ ነገር መኖሩ ብቻውን እንትን ሆኖ አይደለም። ምክንያቱም ዓለም በብዙ መልኩ የሰለጠኑ ሀገራት፣ በተለያየ ዘመን የሰለጠኑ ሀገራት ያሉባት ሀገር ነች። የእኛን አይነት ታሪክ ሼር የሚያደርጉ ብዙ ሀገሮች አሉ፣ ጥቂት ሀገሮች አሉ ብዙ ባይሆኑ ግን፣ እሱ አይደለም ፖይንቱ ፖይንቱ ይሄ ነገር ምን ይዞ መጣ? ምን ዛሬ ምን አመጣ ነው? ትልቅ ነበርን ትልቅ እንሆናለን እንላለን አይደል? ትልቅ ነበርን ትልቅ እንሆናለን የሚለው አነጋገር ትርጉም የሚሰጠው መሬት የሚረግጠው ትልቅ የሆንበትን ሁኔታ ምክንያት፣ እንዴት ትልቅ እንደነበር፣ ምን ያህል ትልቅ እንደነበር እና በምን መልኩ እንደነበርን ትልቅ ሳታቅ ትልቅ ልትሆን አትችልም። ነገር ማለት አለዛ ዝም ብለህ ትልቅ እሆናለሁ ብቻ ነው ማለት ያለብህ። ትልቅ ነበርን ካልክ ነበርን በደንብ ማወቅ አለብ ምን ነበረ፣ እንዴት ነበረ የሚለውም በደንብ ማወቅ አለብ። ይሄንን ነገር ትምህርት ቤት አይፈቅድም። እኔ እስከማቀው ድረስ እንግዲህ እኔ ተምሬ ባደኩበት ካሪኩለም ውስጥ የኢትዮጵያን ታሪክ ጠንቅቅ አድርገ እንድማር የሚፈቅድ ካሪኩለም ውስጥ አደለም ያደኩት። እሱን አልተማርኩ። አክሰስ እንዳደርጋቸው የምችላቸው በአቅሜ የማገኛቸው መጽሀፍት በቂ አልነበሩ ንን ለሚነገር ሲስተማቲካ ይህንን እንዳውቅ ተደርገ ያደግሰው አደለውም እኔን ራሴንና በእኔ እኔ ማቃቸውን በጀኔሬሽን ውስጥ ያለውን ነው ምነግር ደግሞ አስተማሪም ስለሆንኩ ከተማሪ ጋር ስለሙል ከዛም ተነስቼ ነው ምነግር። ስለዚህ ወደ ሩት ተመልሶ ማወቅ ኢትዮጵያን ፋንቲሳይ ሮማንቲሳይዝ ለማድረግ አይደለም፣ ግን ኢትዮጵያን ምንድን ነበረች የሚለውን ማወቅ ከተቻለ ከዛ ቢውልዳፕ ማድረግ ይቻላል ነው ሀሳቤ። ሰው እሱን ነው ወደ ዘፈን መቀየር የሞከርኩት። ስለዚህ እዛ ላይ አንድ የምወደው ነገር አለ። ካለፈው መማሪያ ካልጠፋባት ሀገር ድምሩ ባዶ ነው፣ ከባዶ መጀመር የሚል የዘፈኑን እንትን የሚቋጥርልኝ ይመስለኛል። ይሄ ካለፈው የምትማርበት ይሄ ሁሉ ታሪካለኝ፣ ታሪካለኝ፣ ታሪካለኝ የምትለው ነገር ሁሉ ባለበት ሀገር ውስጥ ሁሌ ጀማሪ መሆን እና ሁሌ መንገደኛ መሆን፣ መድረስ አለመቻል ምን ያህል ፔንፉል ነው? አዎ ሁል ጊዜም አዲስ ስርዓት በመጣ ቁጥር የነበረውን እያፈረሰ አዲስ ነገር ጀምራለሁ እያለ ያው ባለበት እርገጥ ነው የሀገሪቱ ሁኔታ። ይሄ ምንም እኮ የሚካድ ነገር አደለም። ይሄ እንደ ዜጋ እንደው አሁን በዚህ ዘመን እንደሚኖር ሰው ስታየው አሳፋሪ ነው። እዛ ሁሌም ሀብለ ለብለ እንደገና ሀ ትላለ እና መጨረሻው ሁሌ ተጓዥ ነው ማለት ነው። መድረስ ያልቻልን ህዝቦች ነን፣ እንደ ሄድን ነው እና ጉዟችንም እኮ ያማረ አይደለም። ስለዚህ ይህንን ለትውልድ በተወሰነ መልኩ መነገር አለበት ብዬ አስባለሁ። ዘፈን አንድ መሳሪያ ነው። አምስት ደቂቃ ነው። ብዙ ነገር አይነግርም፣ ግን ትንሽ ነገር ኢንስፓየር ያደርጋል። ግን አንተ በግጥሞቹ ብቻ በአምስት ደቂቃ ብቻ ሳይሆን ደግሞ የ50 ደቂቃ እና የአንድ ሰዓት ያህል ገላጭ የሆኑ ምስሎችን ተጠቅመሃል፣ ቪዲዮዎችን ተጠቅመሃል። አጋጣሚ የሆኑ አንድ አካባቢ ብቻም አልነበረም ቀረጻ የተከናወነው እና እሱም ቀላል ስላልሆነ ነው በደንብ ላነሳለ የሞከርኩት የምትለውን ሀሳብ በአምስት ደቂቃ ብዙ አይበል እንጂ በአምስት ደቂቃ ቪዲዮ እና በአምስት ደቂቃ ግጥም ብዙ ነገሮችን ገልጸሃል የሚል እምነት አለኝ እኔ። አዎ በጣም ልክ ነው። ምችለውን ነገር እውነት ነው። ለ ምችለውን ነገር ሁሉ ነው ያደረኩት በአቅሜ በኢኮኖሚ አቅሜ፣ በአቅሜ ማቀውንም ያህል ሁሉ ለማድረግ ቴክኒካሊ የምናውቀውን ነገር ሁሉ ለማድረግ ነው የሞከር ነው ከአልባብ ምስሎች ጋር እንዳልኩህ በታሪክ አለኝ ብቻ ምንም እንደማይፈይድ በተወሰነ መልኩ እና ሰዎች ወደኋላ ተመልሰው ማየት አሁን ጥሩነቱ መሰለ። ትውልዱ በተወሰነ መልኩ ነገሮችን ለማወቅ የተነሳሳ አይነት ትውልድ ነው። ቢያቅ ነገሮች ቢመቻችለት ለማወቅ፣ ለማየት፣ ለመረዳት ኪሪየስ የሆነ ነው። ከድሮ አንጻር ዝም ብሎ እሺ እሺ ብቻ የሚልም አይደለም። የሚባለውንም ያህል እንደዛም አይደለም። እድሉ ከተከፈተለት እንዲጠይቅ ከተደረገ ምናምን የሚመጣ ትውልድ ነው እና እሱን ኮንትሪቢሽን ለማድረግ ነው ያንን ስራ የሰራ ነው ፊድባኩ በጣም በጣም ገራሚ ነበረ። እውነት ለመናገር ይሄ ዘፈን ግጥሙ ትንሽ ጠንከር ጠንከር ጠንከር ስለሚል ትላልቅ ሰው ዘፈን ይሁን ይሁን እውነት ነው። ወጣቱ ላይ ሰው ይለኝ የነበረውን ነው። በነገራችን ላይ ዘፈኑን ግጥሙን ሁሉ ወደ ፍቅር ቀይረው ሙዚቃውና ዜማው በጣም ቆንጆ ነው ምናም ሁሉ አተብያለኝ። ያው እንዳልኩ ነው። ለልቤ በጣም ቅርብ የሆነ ሀሳብ ስለነበረ አጋጣሚ በዛ መልኩ ሲገለጽልኝ፣ በደስታ ነው እንደዛ ማድረግ እንትን ያልኩት እንጂ ከዛ ስጋ ነበረ ይሄ ስጋት ነበረ። ለጋዜጠኞች ብቻ የሚሆን ዘፈን ይሁን ይሄ ዘፈን ይሆን? አሁን እንዳንተ አይነት ኪሪየስ ለሆነ ሚዲያም ሆኖ እኮ ኪሪየስ ለሆነ ጋዜጠኛ ነው እንጂ ይህ ነው እና ግን ኢፌክቱ ግን እንደዛ አልሆነም። የ17 ዓመት 16 ዓመት ልጆች ይጽፉልኛል እና የሚጽፉልኝ ነገር ያስደነግጠኛል እውነት ለመናገር ምን ያህል እንደነካቸው ሀሳቡ እና እንደዛ አይነት ማለት በሀገርህ ተስፋ አንዳንዴ፣ ኦኬ ነገ ለካ አሉ ልጆች ለካ የሚታገሉ ለዚህ ለዚህ ኢትዮጵያዊነት ለምንለው ነገር የሚታገሉ ይሄ ሁሉ ነገር እያለብንም ገና ገና ልጅ የሆኑ ልጆች በደንብ ቢያዙ ለዚች ሀገር የሚታገሉ፣ በሀሳብ በተለያየ ነገር ሊያቆሟት የሚሞክሩ ልጆች አሉ ምናምን ያስብላል። በጣም ብዙ እድሜያቸው፣ እነኝን ማነሳለ ሰርፕራይዝ ስላደረገኝ ነው። አይ በነገራችን ላይ ህጻናት ረናና ናና የሚለውን ለመያዝ በጣም የሚቀላቸው ይመስለኛል፣ ዜማው ቅርበት ያለው ይመስለኛል። እኔ እና ብዙ ልጆች ሲዘፍኑ ትሰማለሁ። በቴፕም ይሁን በቴሌቪዥን ተከፍቶ ባዩ ጊዜ አብረው ሲጫወቱ የምሰማው ስለሆነ ነግረኝን ነገር ለመቀበል ብዙ ሊቸገር አደ እና እሱ በጣም ለእኔ እሱ በጣም ትልቅ እንትን ነበረ። በደንብ ነው ሚዲያው በደንብ ነው ያጫወተው። ከዛ በኋላም ብዙ እንደውም ያስደነገጠኝ ነገሮች ሁሉ ተከስተው ነበር። ለምሳሌ ፋና ቴሌቪዥን የዜና ሰሩበት የሆነ ፋና ዘጠና ላይ ዜና ሰሩበት። ወደ ሰባት ደቂቃ የሚደርስ ዜና ፊቸር፣ ትንታኔ እሱ ላይ ብቻ አርገው እና እሱ አስደንግጦኝ ነበር በወቅቱ። እንደዚህ አይነት ኢፌክት ስለፈጠረልኝ በጣም ደስተኛ ነኝ። ከዛ በኋላም እንደውም ሌላም ደግሞ እንደዚሁ የአንድ ዶክመንትሪ የጠቅላይ ሚኒስትሩ የቤተመንግስቱ ምርቃት የእሱ ምርቃትም የእሱ ዶክመንትሪ ማጀቢያ አድርገው መጨረሻ ላይ ሲያጫወቱት አያውኝ ሶ ለሆኑ ለሆኑ ሰዎች እንዲደርሳቸው ለምንፈልጋቸው ሰዎች እየደረሰ ነው ማለት ነው መልእክቱ እና ምንም ምለ ትል ላይኖረው ይችላል ግን አደሴም ታይም የሚሰማ ነገር ደግሞ ያለውን ጭንቅላት ውስጥ የሚፈጥረውን ሳይኮሎጂካ አንኮንሽስ ማይንድ ውስጥ የሚፈጥረውን ነገር እናውቃለን እና በተወሰነ መልኩ መስማት ያለባቸው ሰዎች እንደሰሙኝም አስባለሁ እና በጣም ደስተኛ ነው በሱ ስራ በእውነት። ቀጥሎ ደግሞ በተለይ በኮሮና ወቅት ላይ ነው የምንገኘው አሁን። ያው መዘናጋቱ ስለባሰ ወይም ደግሞ ቸልታ ስለበረከተ ኮሮና ጠፍቷል ማለት አይደለም። እንዲሁም አሁን የሚወጡ መረጃዎች ሁለተኛው ወይም አዲሱ የሚባለው ኮሮና እየባሰ ብዙ የሚያሳቀቁ ነገሮች እየመጡ ባለበት ሰዓት ነው እያለ ነው ቀደም ባሉት ከሁለት ከሶስት ወራት በፊት በተለይ በክረምቱ ማለት ነው ኮሮና በጣም የስነልቦና ጉዳት እያደረሰ በነበረበት ወቅት መልእክት አርቲስቶች በሚችሉት ሲያደርጉ አንተ ደግሞ አንድ ውብ የሆነ መልእክት ያለው ግን ደግሞ ለብዙዎቻችን ደግሞ አዲስ ባልሆነ ዓለም አቀፋዊ የኮሮና መዝፈኛ የሆነ ዘፈንን እንደ መነሻ ወስደህ ዜማውን ከዛ ወስደህ የሚያምር ከልጆች ጋር አስተባብረህ አንድ የኮሮና ዘፈን ዘፍነህልን ብዙዎቻችን የኮሮና መዝሙራችን አድርገነው ነበረ እና እሱን ደግሞ ትንሽ እናውራ እስቲ። ኮቪድ ሲመጣ በጣም ብዙ ነገርን ነው ይዞ የወረደው። የሁላችንንም በግልም እንደግልም ብዙ ነገሮችን ያበላሸብን። እዛ በላይ ግን ሥነ ልቦናዊ ጫናው ከባድ ነበረ። አሁንም ከባድ ነው፣ አልገፈፈም። በወቅቱ ድንጋጤውም የፈጠረው ነገር ብዙ ነገር ነው ያወሳሰበው እና በዛ ጊዜ ሶሻል ሚዲያዎቹም ላይ ምናምን ስታይ፣ ውጭዎቹም አንድ የስቴይን አላይቭ የሚል የቢጊስን ሙዚቃ፣ ሀሳቡ የዘፈኑ ሀሳብ የነሱ ዋናው ኦሪጂናል ዘፈኑም በሕይወት ስለመቆየት ነው፣ ሕይወት መቆየት ነው እና ደስ የሚል ኢንስፓይሬሽናል ነው። እሱን እየቀያየሩት ስሰማ ኦኬ፣ ይሄ ነገር ለእኛም ይሆናል። አንደኛ በሽታው ኢንተርናሽናል በሽታ ነው፣ ሁላችንንም ነው እያነካካን ያለው። ምናልባት ሰው መሆናችንን ዘኢንዶፍ ዘዴ ለካ ሰው ነን ለካ እንደ ማሽን ማሽኖቻችን አያተርፉንም ለካ የሚለውንም ለሁላችንም ለትላልቆቹ ሀገራት የነገረ ይመስለኛል። ይህንን ኢንተርናሽናላይዜሽን እንዳንድ እንትን ነው ያየሁት እኔ። ደስ ይላል። ጥሩ ነው። በቃ አንድ ኢንተርናሽናል፣ ልክ ሶሻሊስቶቹ ኢንተርናሲናል እንዳላቸው በኮሮናም ደግሞ እንደዚህ አይነት ነገር ቢኖር ማለት ድሪሜ ነው። እንደዛ ቢኖር ዓለም አቀፋዊ ተግባቦትን አንድ አደረገ ቢሆን እንደዛ። እንደውም በትልቅ ደረጃ እንደዚህ አይነት ነገሮች ኢንተርናሽናል ቢሰሩ የበለጠ መልዕክቱን ቶሎ ለማድረስ ይቀርባሉ። ታውቃለህ፣ ሁሉም ሀገር በሆነ ዜማ፣ በአንድ አይነት ዜማ፣ በተለያየ ቋንቋ፣ በሁሉም ቋንቋ ሙዚቃዎች ቢሰሩ ቫይራል የመሆን እንትናቸው በጣም ከፍ ያለ ነው እሱን ወሰድኩኝ የነሱም ታሪክ ትንሽ ደስ ሲል ነበር ይህን ዘፈን የጻፉበት ታሪክ አየር መንገድ ውስጥ ስትራንድድ ሆነው ሶስት ቀን ምናምን እዛው አድረው አየር እንትን ውስጥ እዛው ነው ያደሩትና ላይ በህይወት አስደንጋጭ ሁኔታ ውስጥ ነው ያሉትና በህይወት ስለ መቆየት የዘፈኑትም ለዛ ነው ኢንስፓየር የተደረጉት እነሱም ስትራንድድ ሆነው ነው እኛም ቤት ውስጥ ሆነን ነው ስለዚህ በቃ ለዚህ አማርኛ አቻ እንፍጠርለት እና ኦሮምኛም እንፍጠርለት ምናምን ብዬ ከዛ ከጓደኞች ጋር ያው የዛን ሰሙን ግርግርም ስላልነበረ ቤት ውስጥ መልእክት ለማስተላለፍ ያህል በሁለት ደቂቃ የሚሆን አረ ግን ከዛ ለጤና ሚኒስትርም ምንድነው ፓብሊክ ሄልዝ ኢንስቲትዩቱ ምናምን በእነሱ ሶሻል ሚዲያዎቻቸው ላይ ተጠቀሙበት ምናምን፣ ጥሩ ነበረ። ማለት አንድ ሰውም ሁለት ሰውም የሆነ ነገር የምታስደርግ ከሆነ እንደ ኮንትሪቢሽን ነው የማየው በግሌ በቁጥር በስታትስቲክስ አደለም ለውጥ የሰው ጭንቅላት፣ አንድ ሰውም የሆነ ነገር ብለኸው ከተቀየረ ወይ የሆነ ነገር የሆነ አይነት ኢንስፓይሬሽን ውስጥ ከገባ ትልቅ ነገር ነው። በእኔ በስታትስቲክሱ ብዙ ምትን አለም ነው ምለ ሰው፣ ከዛ አንጻር ትልቅ ኮንትሪቢሽን እንዳደረግን ነው የሚሰማኝ። ቤታችን matan rakabe bai, atan kemin it beti we farke patabu and i can fire sketching give up give up give up give up it barra irenu mode te kanara hameña gara uwe 9 mana a tsayi indiya kpara pwa-tsi ne rako rako rako kojira gasi ra rako rako rako rako rako kojira kojira